የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። እናቶች ኢትዮጵያ ውስጥ በጣም የተጎዱ ስላሉ እውነት ለመናገር የእናቶች ቀን ከተባለ ለእነሱ ለገጠሪቱ እናት ሊሆን በጣም ደስ ይላል። ቀኑ ደግሞ ተከብሮ ብቻ ማድለፍ ሳይሆን እነኝን እናቶች ድጋፍ ማድረግ፣ መጎብኘት፣ ማበረታታት፣ ማየት። እናቶች ያላባት የሚያሳድጓቸው ልጆች አሉ። በተለይ ውጭ ያለን አሁን ቡና የምንገዛበትን ገንዘብ ብናቆመው እና ቡናውን አፍልተን ብንጠጣው ስንት ብር እናተርፋለን? እና ብዙ ማድረግ እንችላለን። ግንቦት 6 2015 ዓ ም ዛሬ እዚህ ዩናይት ስቴትስ ውስጥ እናቶችና እናትነት የሚከበሩበት የእናቶች ቀን ነው። የሰማችኋቸውም የእናቶች ቀን እንግዶቻችን የሜሪ ጆይ ኢትዮጵያዋ ሲስተር ዘቢደር ዘውዴና እዚህ ዩናይትድ ስቴትስ ነዋሪ የሆኑት ሲስተር ወጋየው ከተማ ናቸው። እናቶች በሙሉም እንኳን አደረሳችሁ። ሪፖር ሚዲያ እንዲ ጦሩ ቅስቀሳ ስታረግ በሄደስበትን ስትዘምር እንባ ይወርዳል። ጦሩ ስታ አንድ ጊዜ እንደ ሜዳ ላይ ቦታውን አዘጋጅ ጦሩ ተቀምጦ ይመለከታታል። ያውጭ ጀር ያርፋል። ኦርኬስትራው ለጥ ሲል እሷ ቆማ ማይኮ እዛ ሲገሉ ከመንበር ላይ ይህን እያየ ጦሩ የሰራዊቱ አባል ግልጽ የሆነ ነው። ስራዎቹ ሁሉ ዘመን ተሻጋሪዎች ለብዙም ስ አርቲስቶች ሮል ሞዴል ሆና የቆየች ነች። አንጋፋዋ ተወዳጇ ድምፃዊ ቴሩት በቀለ ከትናንት በስቲያ አርብ በተወለደች በሰማኒያ አመቷ ከዚህ አለም በሞት ተለይታለች። ተናጋሪዎቹም እውቁ ሁለገቡ አበው ከያኒ ተስፋ ያበበና ኮማንደር ሊቀመኳስ አየለ ናቸው። የቀድሞዋን የሙያ አጋራቸውን የረጅም ጊዜ ወዳጃቸውንም ሂሩት በቀለን ሕይወትና ስራ እያስታወሱን አብረውን ያመሻሉ። አዲስ አበባን ውሃ ጠማት። በውሃ ጉዳይ ዙሪያ ትኩረት ያደረገ ወግ እናደራለን። ጤና ስትልን እንደምንሰነበታችሁ ክብራት፣ ክብራትና ክብራን የፕሮግራማችን ተከታታዮች። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድ ከበደና ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ። አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን። እንደምናመሻቸው፣ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በማዕከላዊ ሶማሊያ የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ በተከሰተ የጎርፍ አደጋ ሁለት መቶ ሺህ ሰዎች መፈናቀላቸውን የክልሉ ባለስልጣን አስታወቁ። በሂራን ክልል ቤልደወይን ከተማ የዘነበው ዝናብ በከተማ የሚኖሩ ነዋሪዎች ቤታቸውን ጥለው እንዲወጡና በጎርፍ በተጥለቀለቁ ጎዳናዎች ላይ እቃቸውን በጭንቅላታቸው ተሸክመው መጠለያ ፍለጋ እንዲጓዙ አድርጓቸዋል። የሸበሌ ወንዝ ሞልቶ ቤልደወይን ከተማ በማጥለቅለቁ ወደ 200 ሺህ የሚጠጉ ሰዎች ተፈናቅለዋል ያሉት የሂራን ክልል ምክትል አስተዳዳሪ ኦስማን ሁሴን ቁጥሩ ሊጨምር እንደሚችል አመልክተው ተፈናቃዮቹን ለመርዳት የተቻለው ሁሉ እየተደረገ መሆኑን ገልጸዋል። አክለውም በጎርፍ አደጋ እስካሁን ሶስት ሰዎች መሞታቸውንም አመልክተዋል። ይህ የጎርፍ አደጋ የደረሰው ከዚህ በፊት ታይቶ የማያውቅ ድርቅ በሚሊያን የሚቆጠሩ ሶማሌዎችን ለረሃብ ባጋለጠበትና ሀገሪቱ ባለፉት አስርት ዓመታት ከእስላማዊ ታጣቂዎች ጋር ትግል እያደረገች ባለችበት ወቅት ነው። የሱዳን ተዋጊዎች በካርቱም ጎዳናዎች ላይ ከባድ ውጊያ ማካሄዳቸውን የከተማዋ ነዋሪዎች ገለጹ። ሁለቱ ወገኖች ዛሬ እሁድ በሳውዲ አረቢያ የሚያደርጉትን ውይይት በቀጠሉበት ወቅት ውጊያ መካሄዱ ሲቪሎችን ለመጠበቅ የገቡትን ስምምነት አለማክበራቸውን ያሳያል። የሱዳን ጦር ሰራዊት እና ፈጥኖ ደራሹ ድጋፍ ሰጪ ኃይሎች አርኤስፍ ባለፈው ሐሙስ በመርህ ደረጃ ተኩስ ለማቆም ስምምነት ካደረጉ ወዲህ ውጊያው በካርቱም እና አካባቢው እንዲሁም በዳርፉር ክልል መካሄዱን የቀጠለ ሲሆን ቅዳሜ ጠዋት የነበረው ውጊያ ግን ካለፉት ሁለት ቀናት የባሰ እንደነበር እና አሬሴፍ የሚያንቀሳቀሳቸው ታንኮች በግሉ ይሰሙ እንደነበር የ28 ዓመት እድሜ ያላት የከተማዋ ነዋሪ ሃኒ አህመድ ለአሜሪካ ድምጽ ገልጻለች። ከአንድ ወር በፊት ውጊያው ከተቀሰቀሰበት ጊዜ አንስቶ በመቶዎች የሚቆጠሩ ሲገደሉ ከ200 ሺህ በላይ ወደ ጎረቤት ሀገሮች ተሰደዋል። 700 ሺህ የሚሆኑ ደግሞ ደግሞ በሀገር ውስጥ በመፈናቀላቸው በአካባቢው ባሉ የቀጠናው ሀገሮችም ያለመረጋጋት እንዳይፈጥር ስጋት ደቅኗል። በጅዳ የቀጠለው ውይይት አሁን ያለው ስምምነት እንዴት መከበር እንደሚችል በመወያየት የሚጀመር ሲሆን በቀጣይ በሲቪሎች የሚመራ መንግስት መመስረት የሚያስችል መንገድ የሚከፍት ዘላቂነት ያለው የተኩስ ማቆም ስምምነት መድረስ በሚቻልበት ጉዳይ ላይ እንደሚወያዩ ባለስልጣናት ገልጸዋል። ቱርክ ዛሬ እሁድ ፕሬዝዳንታዊና የፓርላማ ምርጫ እያካሄደች ሲሆን በምርጫው የሚሰጠው ድምጽ በአስርት ዓመታት ውስጥ ባልታየ ሁኔታ የተጠጋጋ ሊሆን እንደሚችል እና ውጤቱ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ተጽዕኖ ሊኖረው እንደሚችል ተገምቷል። የምርጫ ውጤቱ ቱርክን ከሃያ ዓመታት በላይ የመሩትን የፕሬዝዳንት ሪሲፕ ጣይብ ኤርዶጋንን የፖለቲካ ጣፋንታ የሚወስን መሆኑን ተገልጿል። በእሁዱ ምርጫ ከፍተኛ ህዝብ እንደሚሳተፍበት የሚጠበቅ ሲሆን በዓለም ዙሪያ ከፍተ ከፍተኛ የሕዝብ ተሳትፎ የታየበት ምርጫ ሆኖ ሊመዘገብ እንደሚችልም ይጠበቃል። የዋጋ ግሽበት ከአርባ ከመቶ በላይ በደረሰበትና የኑሮ ውድነት ከፍተኛ ችግር በፈጠረባት ቱርክ የኢኮኖሚ ሁኔታ ለአብዛኞቹ መራጮች ዋነኛ ጉዳይ ሲሆን፣ አንዳንድ መራጮች ደግሞ ዲሞክራሲ ዋና ጉዳያቸው መሆኑን ይገልጻሉ። ኤርዶጋን በመጨረሻው የምርጫ ዘመቻቸው ቀን ባደረጉት ንግግር የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በዚህ ምርጫ ከስልጣን ሊያባርሯቸው እንደሆነ በመግለጽ ከሰዋቸዋል። ዋሽንግተን በበኩሏ በምርጫው ወቅት የማንንም ወገን እንደማትደግፍ አስታውቃለች። ከቅርብ ዓመታት ወዲህ በቱርክና በምዕራቡ አጋሮቿ መካከል የነበረው ግንኙነት አንካራ ከሞስኮ ጋር ያላትን ግንኙነት እያጠበቀች በመሄዷና በዲሞክራሲ ዙሪያ ስጋት በመፈጠሩ እየተበላሸ ሄዷል። የኤርዶጋን ተቀናቃኝ የሆኑት ኪሊች ዳሮግ በበኩላቸው ቱርክ ከምዕራባዊ አገሮች ጋር ያላትን ግንኙነት ለማደስ ቃል ገብተዋል። በመጨረሻም ጀርመን ኪየቭ የሩሲያን ወረራ ለመከላከል የምታደርገውን ውጊያ ለማገዝ ሶስት ቢሊዮን ዶላር የሚያወጣ አዲስ ወታደራዊ እርዳታ እንደምትሰጥ ይፋ ማድረጓን ተከትሎ የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በርሊን ውስጥ ከጀርመን መሪዎች ጋር ስብሰባ አካሂደዋል። የጀርመን ፕሬዚዳንት ፍራንክ ዋልተር ስቴንሚየር ለዘለንስኪ በርሊን በሚገኘው መኖሪያ ቤታቸው አቀባበል ያደረጉላቸው ሲሆን በሁለቱም ወገን የሚወከሉ አራት አራት አማካሪዎችን ጨምሮ ውይይት ለማካሄድ ተይዞላቸዋል። የጀርመን ቻንስለር ኦላፍ ስኮልዝም እንዲሁ የሁለትዮሽ ንግግር ከማካሄዳቸው በፊት ለዘለንስኪ በወታደራዊ ክብር አቀባበል አድርገውላቸዋል። ዘለንስኪ አከን ወደተባለች የጀርመን ከተማ በመጓዝ የአውሮፓ ኅብረት ለዲሞክራሲ ትልቅ አስተዋጽኦ ላደረጉ ሰዎች የሚሰጠውን ሻርላማይን የተሰኘ የክብር ሽልማት እንደሚቀበሉም ይጠበቃል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበር። ከቀሪዎቹ የእሁድ መሰናዷችን ጋር Melcán Goiata. ድጋሜ፣ ጤና ያስጥልን። እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። እሁድ ግንቦት 6 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየ ነን። ዛሬ እዚህ ዩናይትድ ስቴትስ እናቶችና እናትነት የሚከበሩበት የእናቶች ቀን ነው። ዕለቱን ተንተርሶ የጋበዝናቸው ሁለት ባለሙያ በበጎ ፍቃድ ሥራቸውም የሚታወቁ እናቶች አሉን። እናቶች፣ በሙሉ እንኳን ለዕለቱ በሰላም አደረሳችሁ። ዛሬ በመላዋ ዩናይትድ ስቴትስ የእናቶች ቀን እየተከበረ ነው። ዕለቱ በየዓመቱ እንደ አውሮፓውያን የዘመን አቆጣጠር በግንቦት ወር ሁለተኛው እሁድ ላይ ይውላል። የእናቶች ቀን በዓል ጠንሳሽ አና ጃርቪስ የምትባል የዌስት ቨርጂኒያ ግራፍተን ከተማ ነዋሪ እንደሆነች ይነገራል። አና ጃርቪስ የራሷ ልጆች ያልነበሯት ቢሆንም እናት ለልጆቿ ስለምትከፍለው መስዋዕትነት የእናት ቀን ተብሎ ልትከበር ይገባል ትል ነበር። እናም በ1908 ዓ ም እንደ አውሮፓውያን የዘመን አቆጣጠር ነው ጊዜው ግንቦት ወር ውስጥ የመጀመሪያው የእናቶች ቀን በትውልድ ከተማዋ በዌስት ቨርጂኒያዋ ግራፍተን እና በወቅቱ ትኖርበት በነበረው ፊላደልፊያ ውስጥ አዘጋጀች። የእናት ቀን ኦፊሴላዊ በዓል ሆኖ የሚከበርበት ዕለት እንዲመደብለት ለጋዜጠኞች፣ ለፖለቲከኞች፣ ለአብያተ ክርስቲያናት ደብዳቤ እየጻፈች ስትወተውት ቆየች። በ1912 ዓ ም አሁንም እንደ አውሮፓውያን ነው የዘመኑ ቀመር። በርካታ የአሜሪካ ከተሞችና ግዛቶች በየዓመቱ የእናቶች ቀን መከበር ጀመረ። አናም የእናት ቀን ዓለም አቀፍ ማህበር የተባለ ተቋም አደራጅታ ዘመቻዋን ቀጠለች። በ1914 ህልሟ እውን ሆነላት። በወቅቱ ፕሬዚደንት ውድሮ ዊልሰን ፊርማ በየአመቱ በፈረንጆች ግንቦት ወር ላይ ሁለተኛው እሁድ ላይ እንዲከበር የቀረበው ሕግ ጸደቀ። የአና ጃርቪስ ሀሳብ ልጅ ሁሉ የየራሱን እናት ስለ እናትነቷ እንዲያከብር እንጂ እናቶች በሙሉ በጠቅላላው ይከበሩ ብላ አልነበረም እና ቀኑን የሰየመችው የእናቶች ቀን ሳይሆን የእናት ቀን ብላ ነበር። በቀጠሉት ዓመታት በበዓሉ እርሷ ከተነሳችበት አላማው ይበልጥ አበባ፣ ከረሜላ፣ ካርድ፣ ሌላ ሌላም ስጦታ መለዋወጡ እየጎላ መምጣቱ አና ጃርቪስን አሳዘናት። በዓሉን ትርፍ ማግኛ ያደረጉ የአበባ የኬክና የሌሎችም ስጦታዎች መደብሮችን በአደባባይ ታዋግዝ ጀመረ። በፍርድ ቤት እየከሰሰችም ከወላጆቿ በውርስ ያገኘችውን አብዛኛውን ገንዘቧን ለጠበቃ ከፍላ እንደጨረሰች ተጽፏል። ለመንደርደሪያ ያህል ይህንን ቃል በተከታዩ ዜማ ወደ እናቶች ቀን እንግዶቻችን እንሻገር። እንግዶቻችን የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ዘውዴና የዩናይትድ ስቴትሷ ሲስተር ወጋየው ከተማ ናቸው። የብዙዎች እናቶች ማለት እንችላለን። የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ዘውዴ እንዲሁም እዚህ ዩናይትድ ስቴትስ ፔንሲልቬኒያ ክፍለ ግዛት ላንካስተር ከተማ ነዋሪ የሆኑት ሲስተር ወጋየው ከተማ ናቸው። ሁለታችሁንም እንኳን እናቶች ቀን አደረሳችሁ በደህና እንላለን እናመሰግናለን አብሮ አደረሰን። እናመሰግናለን። ሁለታችሁም በአጋጣሚ የህክምና ባለሙያዎች ናችሁ፣ የብዙዎችም እናቶች ናችሁ፣ ቆንጅት እንዳለችው እንዲሁም ደግሞ የሙያ አጋሮችም ናችሁ። እርስ በርስም መልካም ምኞት መቀየር ትችላላችሁ። ሲስተር ወጋየ እንኳን አደረሰሽ፣ እንኳን ለእናቶች ቀን እግዚአብሔር በሰላም አደረሰሽ። የእኔ እህት ቆንጅትን እንኳን ለእናቶች ቀን በሰላም አደረሰሽ። እናመሰግናለን። ልምድም ለመለዋወጥ እንግዲህ ሲስተር ዘቢደር ወደ ሰላሳ አመት በላይ ህጻናትን፣ ቤተሰቦችን፣ እናቶች፣ አባቶች አረጋውያንን በመርዳት የሚታወቁ ናቸው። ሲስተር ወጋየሁም እንደዚሁ ብዙ ስራ በትውልድ ከተማቸው እየሰሩ ያሉ ናቸው። ልምድም ለመለዋወጥ መተዋወቁ ጥሩ ይመስለኛል፣ አሉላ ትክክል፣ ብለሻል ቆንጅት። ሲስተር ዘቢደር ለስራ ጉዳይ ከኢትዮጵያ ወዲህ ወደ ዩናይት ስቴትስ በመጡበት ነው ያገኘ ናቸው። መልካም አጋጣሚ የፈጠረውም ቢሆን በዓሉን እያከበሩ እንደሆነ ተስፋ አድርጋለሁ። ሲስተር ዘቢደር በእርሶን ጀምርና ወደ ሲስተር ወጋየሁ እንሄዳለን። እንደሚያዩት የእናቶች ቀን እዚህ ዩናይት ስቴትስ ውስጥ ትልቅ ስፍራ የሚሰጠው በዓል ነው። ትውልደ ኢትዮጵያውያኑም ቢሆን በአብዛኛው ማለት ይቻላል ለእናትነት ክብር የተሰየመ እንደመሆኑ በልዩ ስሜት ያከብሩታል። እርስ ቀደም ብዬ እንዳልኩት በዓሉ እየተከበረ ባለበት ወቅት በዚህ ሰዓት እዚህ በመሆኑ ይልቁንም ደግሞ እንደ ብዙዎች እናትነቶ መልካም ስሜቱ ይጋባም እንደሆን ምን የተለየ ስሜት አሳድሮቦት ይሆን? በዓሉ በኢትዮጵያ ውስጥ የተለመደም ባይሆን በዓሉ የተለመደ አደለም ኢትዮጵያ፣ ብዙ ጊዜ ፌስቡክ ላይ ነው የምናየው። ስለዚህ ለእኔ ያው እንግዲህ የተለየ ስሜት ይሰጠኛል እንደሌላ እንደ ሌሎች ቀን ብዬ አላስብም እዚህ በጣም ይከበራል እና እዚህ ደስ ይላል። እዛ ግን ገና ነው፣ ገና እየተጀመረ ያለ ነገር ነው። ሲስተር ወጋየሁ እርሶ በአሉ ያለበት ሀገር ነው ያሉት። ሲስተር ዘቢደር በመመላለስ በርቀት የሚያውቁትን ደስ ይላል ብለውናል። በእርግጥም ለእናት ክብር ይገባልና ወደምትረዷቸውና ከሙያችሁም ከበጎ አድራጎት ስራችሁም ጋር የተያያዙ ጥያቄዎች ከማንሳታችን በፊት እንኳን አደረሰውትና ለእርሶስ ይሄ የእናቶች ቀን ምንድን ነው? በጣም አመሰግናለሁ እናቶች ለሆኑ በሙሉ በዚያ አጋጣሚ እንኳን በሰላም ለእናቶች ቀን አደረሳችሁ ማለት እፈልጋለሁ። እናትነት ማለት ለእኔ መቆረስ ማለት ነው። ሶስት ልጆች አሉኝ እግዚአብሔር ሰጠኝ አሁን አድገዋል። እናቴም ደግሞ እዚሁ አጠገቤ ቅርቤ ያለች እና ብዙ ሳክሪፋይስ አድርጋ ነው እዚ ያደረሰችኝ እናቴ ወይዘሮ ክቤ ሀብቱ ትባላለች። ኢትዮጵያዊ ጀግና ሴት እናት አለችኝ። ከሁሉ በላይ ደግሞ የእናትነት ምስጢር የገባኝ አሁን እግዚአብሔር ረድቶን አስር እናትና አባት የሌላቸው ልጆች ሀረር ላይ እናሳድጋለን እና በሄድኩ ቁጥር ሲጠሩኝ ራሱ እናቴ እያሉ ነው የሚጠሩት። የእናትነት ጥልቀቱ እና ያለኝ ፍቅር ለልጆቹ ትልቅ ቦታ ደርሰው ለማየት ምሻው በሙሉ ይሄን የእናትነት ነገር እግዚአብሔር ሰውን ሴቶች ሲፈጥራት እናት አድርጎ ነው የፈጠራት። ብንወልድም ባንወልድም እና ሚስጥሩ በጣም ጥልቅ ስለሆነ ይሄንን እድል ስላገኘው እና እናት እንደሆነ እግዚአብሔር ስለረዳኝ በይበጥ አመሰግናለሁ። ይሄ ነው የእኔ አንደርስታንዲንግ የእናትነት። ወደ ሲስተር ዘቢደር እንለፍና ሲስተር ዘቢደር እንግዲህ የብዙዎች እናት ሆነው ነው የሚታወቁት። በርሶስ በኩል ምን ይላሉ? እንግዲህ ሲስተር እንዳሉት የእናቶች ቀን መከበሩ ትልቅ ትልቅ ጥቅም አለው። በተለይ ለቤተሰብ ምሰሶ የሆነችውን እናት እንኳን አደረሰች ለአመቱ ብሎ ማክበር ቀላል ነገር አይደለም፣ ሪኮግኒሽን መስጠት ነው እና መከበሩ ትልቅ ጠቀሜታ አለው። ያው እኛ ሀገር ባህሉ ስለሌለ እዚህ ከነጮቹ ወደዛ ስለሄደ ብዙ ትኩረት አልሰጠነውም እንጂ በጣም በጣም መከበር ያለበት ቀን ነው። ብዙ ቀኖች አሉ፣ ግን እዚህኛው ላይ ብዙ ትኩረት አልተሰጠም እና መስዋዕትነት የከፈሉ ብዙዎች አሉ። የራሳቸው ልጆች አልሆኑ የሚያሳድጉ፣ በብዙ መንገድ ሴት በጣም ብዙ መስዋዕትነት ትከፍላለች እና እችን እናት እንኳን አደረሰሽ ብንል ትልቅ ነገር ነው። በጣም በጣም በጣም ጥሩ። እንግዲህ ይሄንን ጥያቄ ለሁለታችሁም ነው የማነሳው፣ እንደ እናት በግል ካለው ኃላፊነት በተጨማሪ ለብዙዎች እንደ እናት ሆኖ የማገልገል ቁርጠኝነት እንዴት ነው? ቀላል ስራ አይደለም እና የጽናታችሁ ምንጭ ምንድን ነው? ሲስተር ዘቢደር ይጀምሩልን እስኪ። እንግዲህ ከእናት ከቤተሰብ የወረስነው ነገር ነው። እኔ ከእናት የወረስኩት ጽናት ነው እዚህ ያደረሰኝ እና እናት የደግ በመሆኗ ከእሷ የወረስኩት እንደገና ሜርጆ ተቋቁሞ ደግሞ እዛ የምናያቸው ህፃናት ብዙ እናት የሚያስፈልጋቸው የሚሰጡሽ ፍቅር የሚሰጡሽ ፈገግታ የሚገርም ነው። የሚገርም ፍቅር ስለሚሰጡ ያያ እያበረታታን እያበረታታን ነው እንግዲህ ለሰላሳ ዓመት የቆየ ነው። እንደገና ደግሞ ያደጉ ልጆችን ስናገኝና እናታችን ሲሉ ሲሳሱልለኛ በጣም ደስ ይላል። የምናየው ነገር እያበረታታን ነው። እዚህ ደረጃ የደረስ ነው እና እኔ የሚሰማኝን ስሜት ሁሉ ቢሰማው ደስ ይላል በጣም እና ትልቅ መስዋዕትነት ከፍለን እንግዲህ እዚህ ደርሰናል። ለዚህም ሙለታ ደግሞ የከፈለን ልጆቻችን የምናሳድጋቸው ትልቅ ቦታ በጣም ብዙ ፕሮፌሽናሎች አሉ መልሰው ሀገርን የሚጠቅሙና ያ ያ እያበረታታን ነው እንግዲህ እዚህ የደረስ ነው። ይህንኑ ጥያቄ ወደ ሲስተር ወጋየው ጋምጣውና በኮቪድ አስራ ዘጠኝ በጣም በገና ጭምር ከዚህ ካሉበት ከተማ እርዳታ የመድኃኒትም የሌላም እርዳታ እየሰበሰባችሁ ይዛችሁ ወደ ሀረርት ይሄዱ ነበር። ሰው ከሰው መገናኘት በሚፈራበት ጊዜ ከዚህ እስከ ሀረር ድረስ ይሄዱ ነበር እና የዛ ጽናቶ ምንጭ ምን ምንድን ነው ዋናው ቁም ነገር? እኔ ልጅ ሆኜ አያቴ ናት ያሳደገችኝ እና ብዙ ጊዜ ጎረቤት ነበር አብሮ የሚያሳደገን እና ያን ሳይ ነው ያደግኩት እና ሴቶች ደግሞ ሲጠቁም በልጅነት አንዳንድ ሁኔታ ላይ አይ ስለነበረ ያሸክም በጣም በውስጤ ነበር እና እናትና አባት የሌላቸውን ልጆች ተጠንቅቆ ማሳደግ የሚለው ነገር በልጅነት የመጣ ነገር ነው። በውስጥ የነበረ ነገር ነው። ያው በሰዓቱ እግዚአብሔር እንዲሆን አደረገው እና እነዚህ ልጆች ተጠንቅቀን ጠብቀን፣ ንጽህናቸውን ጠብቀን ለወግ ለማድረግ ለማድረስ ሁሉ የሚጓጓው ነገር ነው እና ያው ትልቁ ሚስጥር አንድ ነገር በልባችን ውስጥ ይኖራል፣ ግን ወደ ፍጻሜ የሚያወጣው እግዚአብሔር ብቻ ነው። ሰው በራሱ አይችልም። እንዳልሹ በኮቪድ ጊዜ ራሱ ቀላል አልነበረም። ግን በቃ እግዚአብሔርን ታምነን እነዚህ ልጆች ለኛ ኃላፊነት ስለሰጠን ሄድን። ያው የምንፈልገውን ነገር ሁሉ እያደረግን ያው እንግዲ በየዓመቱ በተራ ነው ከባለቤቴ ጋር የምንሄደው እስካሁን ደርሰናል እና ልጆቹም እያደጉ ነው። በሞራልም በአካልም በጥንቃቄ እያደጉ ነው እና ይሄ ከህብረተሰቡ የወረስነውን ነገር መልሰን እየሰጠን ነው ያለ ነው። ይሄ ምንም ከኛ ያመጣነው ነገር አይደለም። እና ስለዚህ ያሳደጉኝ በልጅነት ጊዜ ጎረቤቶቻችን ሁሉ በዚህ አጋጣሚ ላመሰግን ወዳለሁ። ለምን ከነሱ የቀሰምኩት ነገር ስለሆነ እና ኢትዮጵያዊነት ትልቁ ሚስጥር ይሄ ነው ብቻችንን፣ አይደለንም። ከጎረቤት ጋር ነው የምናድገው ከህብረተሰቡ ጋር ነው የምናድገው። አሉላ እናቶችን አገለላቸውኛል እናቶች ቀን የእናንተ ቀን ነው። በዛ ላይ ደግሞ አድማጮች ብዙዎች በተመስጦ የሚከታተሏችሁ ይመስለኛል። ከቆንጅት የሚለጥቅ አንድ ጥያቄ ላንሳ፣ ሲስተር ወጋየሁ በግል በዚህ በዩናይት ስቴትስ ባለ የህይወት ፈተና በጣም ፈታኝ የሆነ አኗኗር ነው የሚኖረው። ህጻናት መርዳቱን ጨምሮ የውሃ ጉድጓድ ቁፋሮ ንጹሀ ለማያገኙ ታደርጋላችሁ። በተጨማሪ ደግሞ የነጻ ሕክምና አገልግሎት ትሰጣላችሁ። ሲስተር ዘቢድር በጣም ረዘም ያለ ጊዜ የቆየ ድርጅቶ በጣም የተጠናከረ የሙሉ ጊዜ ህይወቶንም ስራውንም የሰጡበት መሆኑ ይታወቃል። እንዲያውም አንድ ጋዜጣ ከጥቂት ዓመታት በፊት የአንድ ነጥብ አምስት ሚሊዮን ታዳጊዎችና አረጋውያን ወላጅ ይለውታል ድርጅቱ የሚሰራውን ስራ። ምናልባትም ከዛ ከፍ ወዳለ ቁጥር ደርሳችሁ ይሆናል። ጊዜው በጣም አስቸጋሪ ነው። ከተለምዶም በበረታ ፈተና ውስጥ እየታለፈ ነው። በተለይ በኢትዮጵያ ያሉ እናቶች ምን አይነት ፈተና አላቸው ብሎ መጠየቅ እስኪገድ ድረስ ነው። የእናትነት ጽናትን ቆንጅታ አንስታለች። ጦርነት፣ መፈናቀል፣ ረሃብና ጉስቁልና በበዛበት በዚህ ሰዓት እርዳታ የሚሰጠው ያን ያህል የሚፈተን ይመስለኛል። ሌላ ቀርቶ ከውጭ ያለው ብዙ እንደሚረዳ አንዱን ከአንዱ ማወዳደር እስከሚያስቸግረው ድረስ እንደሚበረታ እረዳለው ችግሮ ችግሩ ብዙ ነውና። ነገር ግን በእናንተ እይታ ሲስተር ዘቢደር ከእርሶ ጀምሬ ወደ ሲስተር ጋ እሄዳለሁ። በእናንተ እይታ ያቅማቸውን ማድረግ የሚፈልጉ እናቶችን እንዴት ያስቧቸው ይላሉ ከሚገባቸው በግልጽ ከሚታወቀው ባሻገር እርስ ከብዙ እናቶች ይበልጡንም ደግሞ ችግረኛ እናቶች ጋራ ይሰራሉና ያያሉና። አዎ፣ በጣም በጣም እኛ አሁን አስራ ስድስት ከተማ ነው የምንሰራው እንዳልከውም የኛ ታርጌቱን በጣም ሰፊ ነው። አሁን ደግሞ ኢትዮጵያ ውስጥ እንደሚታየው በጣም በጣም ብዙ እናቶች ወደ ጎዳና እየወጡ ነው። ሴት አረጋውያን ወደ ጎዳና እየወጡ ነው እና በጣም ያሳዝናል። የተፈናቀሉ ወደ ከተማ እየመጡ ነው። በየመጠለያው ሄደን ስናይ በጣም ብዙ ሴቶች የተጎዱ አሉ። የተደፈሩ ብዙ መስዋዕትነት ለቤተሰብ የተከፈለ ልጆቻቸውን ያጡ በጦርነቱም በመፈናቀሉ መንገድ ላይ እና ብዙ እናቶች ኢትዮጵያ ውስጥ በጣም የተጎዱ ስላሉ እነሱን እኔ ይሄ ቀን ለነሱ ቢሆን ነው እውነት ለመናገር፣ የእናቶች ቀን ከተባለ ለነሱ ለገጠሪቱ እናት ቢሆን በጣም ደስ ይላል ብዙ ለህይወት ለልጆቻቸው ለቤተሰብ መስዋዕት የሚከፍሉ እናቶች አሉ እና እነሱ ይህን ቀን ለነሱ ቢሆን ደስ ይላል። ቀኑ ደግሞ ተከብሮ ብቻ ማለፍ ሳይሆን እነኝህን እናቶች ድጋፍ ማድረግ ባለን ነገር ከፍቅር ጀምሮ የምንሰጠው ብዙ ነገር አለን እና በየቦታው ያሉ የተቸገሩትን የእናቶችን ቀን ምክንያት በማድረግ መጎብኘት፣ ማበረታታት፣ ማየት በጣም ትልቅ ጥቅም አለው እና ኢትዮጵያ ችግሩ ብዙ ነው፣ ብዙ ግን ካልተረዳዳን የትም አንደርስም። የበለጠ እየሰፋ ነው የሚሄደው። ዛሬ ጎዳናው በተቸገሩ ሰዎች ተጥለቅልቋል እና ካልተረዳዳን በጣም ከባድ ነው ወደፊትን ስናስበው መልካም ሲስተር ወጋየሁን ልጠይቅና የእናቶች ቀን ሆኖ ደግሞ ቆንጂት እንዳጠፋ ቶሎ መመለስ አለባት ከጥያቄ ጋራ። ሲስተር ወጋየሁ በግል ጥረቶ የሚያደርጉትን ቆንጂት አንስታልናለች። እንደርሶም ተሞክሮ ሌሎችም ምን ሊያደርጉ ይችላሉ? በተለይ ደግሞ ሲስተር ዘቢደር የገለጡትን አይነት አሳዛኝ ሁኔታ ውስጥ ያሉ እናቶች፣ በገጠር ያሉ የተፈናቀሉ፣ ብዙ መከራ የደረሰባቸው ከሌላ ጊዜም በተለየ ሁኔታ ውስጥ ነው እና አገርም ህዝብም ያለው እርሶስ ምን ሊደረግ ይቻላል? እንዴት ያስቧቸው ይላሉ? ያችን የአቅም ለመርዳት የሚቻልበትን ሁኔታ በተመለከተ ምንድን ነው ትልቁ ምስጢር ምንድን ነው? እህቶቻችንን እንደ ራሳችን አድርገን ማሰብ ብንችል፣ አሁን እናቶች ያላባት የሚያሳድጓቸው ልጆች አሉ፣ በብዙ ችግር የሚያሳድጓቸው ልጆች አሉ። እና ይሄን አረብቱ ብዬ ለማለት ሳይሆን አሁን ከአንድ ጓደኛ ጋር አዲስ አበባ ላይ ሚስቱ ሞታበት ልጆች ብቻውን የሚያሳድግ አንድ ሰው አለና ሁለታችን እናዋጣና ለወር ቀለብ የሚሆናቸውን ነገር እልካለን በተለይ ውጭ ያለን ወገኖች ኢትዮጵያኖች እናቶች የሚሆኑ አባቶች ትልቁ ሚስጥር ምንድን ነው ስለ እውነት እንችላለን መርዳት ብዙ አንድ ሰው አንዳችን ብንረዳ ይታያችሁ እና የተቻለንን ያህል መዘርጋት ምንችል አሁን ቡና የምንገዛበትን ገንዘብ ብናቆመው ና ቡናውን አፍልተን ይዘን ብንጠጣው ስንት ብር እናተርፋለን እና ብዙ ማድረግ እንችላለን እና በትንሹም እዚህ ጋር እኛ ሳክሪፋይስ ካደረግን በብዙ እዛ ያሉትን ወገኖቻችን መርዳት እንችላለን እና ትልቁ ቁም ነገር ምንድን ነው ለወንድሞቻችንና ለእህቶቻችን ለእናቶቻችን የመቆረስን ነገር ከራሳችን አልፎ የመስጠትን ነገር ራሳችን ብናለማምደው ውጭ ያለን ኢትዮጵያኖች ኢትዮጵያን አይደለም አፍሪካን ማስተዳደር እንችላለን ብዬ ያን ያህል ጉልበት አለን ብዬ እገምታለሁ። እና መተባበር እና አብሮ መስራት ብንማር ምስጢሩ እዛ ጋ ያልቃል። ይሄ ነው የእኔ ሀሳብ። ሲስተር ዘቢደር ወደ ዩናይትድ ስቴትስ በዚህ በአሁኑ ጉዞ የመጡትም ከሜሪ ጆይ ስራ ጋር በተያያዘ ነው እና እስኪ ትንሽ ያካፍሉን ስለሱ። አዎ እኔ እንግዲህ ወዲህ የመጣሁት ምንድን ነው እዛ በተለይ አሁን በቅርቡ የጎዳና እናቶችን የሚያጠቡ ልጅ ይዘው የሚለምኑትን ነጻ ቤት ዶክተር እያሱ የሚባሉ እያሱ ኃይለስላሴ ነጻ ቤት ሰጥተውን፣ በሱ አስራ አምስት እናቶች እና አስራ አምስት ህጻናትን እንደ ፓይለት ፕሮጀክት ከጎዳና ላይ አንስተን ነበር ከኤስ ዩ ኤስ ቪሌጅ እና ከኢትዮ ቴሌኮም ድጋፍ አግኝተን እና ችግራቸውን ካየን በኋላ ትልቅ ካምፔን ሰርተን ነበረ። በስካይ ላይት ሁሉንም ከሚኒስትር ጀምሮ ያሉትን ጠርተን ተወያየን፣ እና ፊልም አቅርበን ነበር። እዛ ላይ ሪል ላይፋቸውን ያንን ያዩ ፓስተር እንዳለ ወልደ ጊዮርጊስ እና ቄስ ሙሉነ ታየ፣ እኛም መሳተፍ አለብን ብለው በጣም አዝነው ነው ወደ ዩስ እኛ ጋር መተሽ ፈንድሬዝ እናደርጋለን ብለው ጠሩት። ከዛም ደግሞ እኛን በጣም እትረዳን መስከረም ብላቸው እና ባለቤቷ ዶክተር ዮሐንስ የኤርሞንት ክሊኒክ ባለቤቶች እኛም አትላንታ ላይ ፈንድሬዝ እናደርጋለን ብሎ ችግሩን ካዩ በኋላ አትላንታ ላይም እንደዚህ ፈንድሬዝ አዘጋጅተው ከበበው ገዳና ወደዛ መሀሌ ታበራ ወደዛ እንሄዳለን ፈንድሬዝ ለማድረግ የመጣ ነው። እና ቅድም ሴስተር እንዳለችው ሰው ችግሩን የኔ ችግር ነው ብሎ ቢሰማ ዛሬ ጎዳና ላይ አንድ ልጅ አናየም ነበር። አሁን የተጀመረው የሃይማኖት አባቶች ያሉ እንቅስቃሴ ሁሉም ጋር የተጀመረው ልክ እነ ፓስተር እንዳለ፣ እነ ዶክተር መሰረት፣ እነ ቄስ እንደ መስከረም በላቸው፣ እነ ዶክተር ትግስ ሎልሰገድ አትላንታ ላይ በጣም ትልቅ እንቅስቃሴ ተጀምሯል። ሁሉም ከተማ ላይ ይሄ ቢደረግ እውነቴ ነው የምለው ችግሩን በጣም መቅረፍ እንችላለን። ዛሬ አዲስ አበባ ላይ መንግስት ያቀረበው ጥናት ሰማንያ ሺህ የጎዳና ተዳዳሪዎች አሉ አዲስ አበባ ላይ ብቻ። ስለዚህ ይሄ ደግሞ አሁን እየጨመረ ነው የሚመጣው እና በጣም አደጋ አለው በጣም እና ልጆቹን አነጋገማቸዋል በጣም ያሳዝናሉ። እስካልተረዳዳን ድረስ ችግር ይኖራል። እኛ እንግዲህ አንድ ያስኖራል ለአንድ ጎዳና ተዳዳሪ ብለን የመጣ ነው እንግዲህ፣ ቀላል ነው ስድስት መቶ ብር በወር ነው ለአንድ ህፃን እኛ የምንጠይቀው ወይም ለአንድ አዛውንት ጎዳና ላይ ለወጡ ይሄ ደግሞ በእናንተ አስር ዶላር ነው። ከዛም በላይ እናንተ መርዳት ትችላላችሁና ዲያስፖራውም ይሄንን ነገር እንደው ትኩረት ሰጥቶ ወደ ሀገሩ ሲገባ ሁሌ በመኪናውን የሚሰብር እንዲህ የሚያስቸግረውን ህፃን ከማየት ድጋፍ አድርገን በትብብር በካምፔን እኛ ናሽናል ሙቭመንት የጀመር ነው። ልጆች ከቀያቸው ተነስተው ወደ አዲስ አበባ ወደ ቅርብ ከተማ እንዳይወጡ እዛው የሚያድጉበትን ነገር ከክልሎች ጋር ሁሉ እየተነጋገርን ነው። እዚህ ላይ ሁሉም ቢሳተፍ ደስ ይለናል። በዚህ አጋጣሚ ፓስተር እንዳለን ቄስ ሚንታየን ታየን እንደዚህም መስከረም በላቸው እና ባለቤቷን ዶክተር ዮሀንስን እና ዶክተር ስግሽ ለሚሰገድ እና የጠሩት ተባባሪዎችን ሁሉ ነክበበ ገዳ እነ ማህሌ ታበራን በጣም በጣም ላመሰግን እወዳለሁ። መልካም እንግዲህ የችግሩን መጥናትና መበርታት ያህል የሲስተር ዘቢደርም ድርጅት ያንን ያህል እየጠነከረና እንደምንም ተቋቁሞ እያደገ ይመስላል። የእናቶች ቀን ዘና ብሎ እናቶች የሚከበሩበትን ያህል ደግሞ በቁም ነገርም የታጀበ ሌሎችም የአቅማቸውን እንዲረዱ የሚጠይቅ ሀሳብ ጭምረ ነው። ከልምዳቸው ያካፈላችሁት ቆንጅት መልካሚ እናቶች ቀን ለአንቺ ለባልደረባይም፣ ለእንግዶቻችን ሲስተር ዘቢደር እና ሲስተር ጋየሁ ልበልና የመጨረሻ ጥያቄ ከሌለሽ አመስግነን እንለያቸው። እሺ፣ በጣም አመሰግናለሁ አሉላ። እንግዲህ እሁድ ቀን ዋለብህና ምሳልት ጋብዘኝ አልቻልኩ፣ ወደ ሰኞ እናዞሮ ወደ ሰኞ ተዘዋሯል። ሰኞ እያዝልኝ። መልካም ሲስተር ዘቢደር ዘውዴ እንዲሁም ሲስተር ወጋየው ከተማ፣ ሁለታችሁንም እንኳን ለእናቶች ቀን አደረሳችሁ እንላለን። እናመሰግናለን፣ እጅጉን አድርገን እንኳን አደረሳችሁ። በጣም እናመሰግናለን ጠናው អត់បានខ្ចីរបស់ខ្ញុំ ሰዎችን ይቀጥላል። አብራችሁን ቆዩ። አሁን ወደ መታሰቢያ ዝግጅታችን ይሆናል የምንዘልቀው ስመጥርና ተወዳጇ ድምፃዊት ሂሩት በቀለ ባደረባት ሕመም በሕክምና ስትረዳ ቆይታ በተወለደች በሰማንያ ዓመቷ ከትላንት በስቲያ አርብ ግንቦት አራት 2015 ነው አዲስ አበባ ከሚገኘው የመኖሪያ ቤቷ ያረፈችው። በኢትዮጵያ የዘመን አቆጣጠር ከ1952 ዓመተ ምህረት አንስቶ ካገለገለችበት የፖሊስ ሰራዊት የሙዚቃና የቲያትር ክፍል በጡረታ እስከተገለለችበት እስከ1987 ዓመተ ምህረት ድረስ በነበሩት 35 ዓመታት ውስጥ በ38 የሸክላ ቅጂዎችና 14 ካሴቶች የታተሙ ከ200 በላይ ሙዚቃዎችን ከሙዚቃ አፍቃሪዎች ጆሮ አድርሳለች። ሂሩት ፊቷን ወደ መንፈሳዊ ህይወት ካዞረች በኋላም ለተከተሉት አመታት በርካታ መንፈሳዊ መዝሙሮችን ዘምራለች። የሂሩትን ህይወትና ስራ ለመዘከር ገና ከሙዚቃ ህይወት ማለዳዋ አንስተው የሚያውቋት ሁለት ወዳጅ የሙያ ጓደኞቿን ጋብዘናል። እውቁ ሁለገቡ አበው ከያኔ ተስፋ ያበበ ለማህበረሰብ ባበረከቱት የላቀ አስተዋጽኦ የክብር ዶክትሬት ማዕረግም ተሰጥቷቸዋል። የተለያዩ የሙዚቃ መሣሪያዎች ተጫዋቹ አንጋፋው የሙዚቃ ሰው ኮማንደር ሊቀመቋስ አየለም ሌላው እንግዳችን ናቸው። ተስፋዬ አበበ በኢትዮጵያ ኪነ ጥበብ ውስጥ ትልቅ ቦታ ያለው ስም ነው። አሁን ለምንነጋገርበትም ውይይት ምናልባትም ከመነሻው ጋር የሚገናኝ እውቀት አለዎት ያጫውቱናል። ሌላው የሙያ ሀጋሮ ኮማንደር ሊቀመኳስ አየለ ቆንጅት ስማቸው እንደሚያደናግር ገምታለሁ ጠይቂያቸው ነበር። ሌሎችም እንደሚጠይቁ ገምታለሁ። ኮማንደር ማዕረጋቸው ነው፣ ሊቀመኳስ ስማቸው። ተወዳጇን ድምፃዊት ሂሩት በቀለን ለማስታወስ ህይወትና ስራዋን ለመዘከር የተዘጋጀ ፕሮግራም ላይ ነው የጋበዝናችሁ። ባለፈው ዓርብ ከዚህ ዓለም በሞት የተለየችው አንጋፋዋ ድምፃዊት ገና ከማለዳዋ የሙያ ጅማሬዋ አንስቶ ከሚያውቋት ሰዎች ውስጥ ናችሁ። እንዲያውም እንደተረዳሁት በጣም ለየት ባለ ሁኔታ ገና ከመጀመሯ ከአንድ በላይ የኪነ ጥበብ ቡድኖች ይፈልጓት እንደነበረ በምድር ጦር የሙዚቃ ቡድን ውስጥ ተቀጥራ ፖሊስ እንደወሰዳት ተረድተናል። ያን ለየት ያለ ሁኔታ ማናቀናበረው እንዴት ተደረገ? አቶ ተስፋዬ ለመሆኑ አጀማመሯን እንዴት ያስታውሱታል? ምናልባትም በምድር ጦር የሙዚቃ ቡድን ውስጥ በተቀጠረች አጭር ጊዜ ውስጥ እንዳወቁ፣ ኋላም ወደ ፖሊስ ኦርኬስትራ በመጣችበት መንገድ ላይ እጆ ሳይኖርበት እንዳልቀረ ነው የተረዳዋት። ስለዚያ ጊዜና ሁኔታ ምን ይነግሩናል? በዚህ ብን እንደረደር ጥሩ ነገር ነው የተከተለው ያን ውሳኔ ከወሰናችሁ በኋላ ይህ እያወራን እያለን አንድ ቀን የአሸራሪ እያለ ሰማዋት በሬዲዮ ያን ጊዜ ቴሌቪዥን የለም ማንም ሳጠራ የተሰሩ ሙዚቃ ክፍል መሆኗን አረጋግጡ። ከዛ ቤቷ ደግሞ የት ነው የሚለውን ሁሉ አቀራንና አንድ ቀን ቤቷ አካባቢ ያገኘዋት እና የፖሊስ ሰራዊት ሙዚቃ ክፍል እንደሚፈልጋት ጥሩ ደግሞ እንደሚሰራ ህክምና በነፃ እንደሆነ ከቤቷ በመስሪያ ቤቷ ሰርቪስ እንዳለ ይህን አሳምኛ በስንት መቅታ ተቀበለች ዘመን ከጥቂት ቀናት በኋላ ቋግሜ በዓል ነው ቋግሜ አምስት ማታ እንቁጣጣሽ ዋዜማ Bağlıktır arkadaşlar, size aydınlık yapmanın para. Bir arkadaş, bir masraf alır, karar boğulur, motor motorlar. Cezeci, ameliyata müşteri bakarsın motorlarla. Dediğimiz Allah tarafından yaptık. Yolun lekeler. Malatapınır mücadilasından seyredin. 260 ayaç toplu bir araçla seyirde devam edin. İzmir'de Arap dünyasının polis taahhüt eden. Bu seyirde tanıştığımız kavabda polisle tepeleme işlemi. Polisle tepeleme işlemi yapılır.

ለቀድሞ ቀጣሪዋ የምድር ጦር የሙዚቃ ቡድን አደባባይ እየተጫወተችው የምትታወቅበት ስራ የለም። በሬዲዮ ነው የምትታወቀው። የፖሊስ ኦርኬስትራን ተቀላቅላ በዚህ ለየት ባለ ሁኔታ ውስጥ በአጭር ጊዜ አጥንታ ለዘመን መለወጫ ከተጫወተቻቸው ሁለት ዜማዎች የአንዱን ጠቅሰው ነበር አቶ ተስፋዬ ፍቅሬ። ሰላማሴ የዓለም ገጸ በረከት ነው። የዓለም መንግስታት ጉባኤ ይጥራል ሰላም ሰላም እንዲኖር ባለም ፍቅር ምናምን እያለች ነው የምትይ። እንዲሁም አፍሪካ አዳራሽ መሪዎች ሲመጡ ተመርጦ በፖሊስ ኦርኬስትራ አቅርበዋለች። ያ አፍሪካ ሁለተኛው ጉባኤ ነው፣ እንደዚህ ነበረ። በዚህኛው እንግዲህ ሩ ተቀጥሎ የተለያዩ ስራዎች ሰራ፣ ወዲያ ሆኖ ኢትዮጵያ የሚለውን ዜማ ሰራሁላት። አሁን በዓለም ውስጥ ሁተኛ ኢትዮጵያ ዝ መዝሙር ነው። ኦኬ ብሄራችን ነው፣ ደዝ መዝሙር ነው። በቃ አሁን ትክክል ነው። ሁለተኛ የሕዝብ መዝሙር መባል የሚችል ደረጃ ከፍተኛ እውቅና ያገኘ ነው። ወደ ኋላ ላይ ሌሎች ስራዎቿን እናነሳሳለን። ቆንጅት፣ የስልኩ መስመር ቀደም ስለ አልሰማ ብሎች ስለነበር ምን ያህል መከታተል እንደቻልሽ እርግጠኛ አይደለሁም። መስመሩ ተስተካክሏ ተተስፋ ያጫወትንን የመስማት እድል ኖረው ሲሆን የሚገርምህ ነገር ከአንተ ፈገግታ በሳቅ ስታጅባቸው ደስ የሚል ትዝታቸውን እያካፈሉን እንደሆነ ተረዳሁ። እንጂ በጣም አዝናለሁ፣ የአቶ ተስፋዬ በደንብ አልተሰማኝም። ከአንተ ስሜት ለመረዳት ችያለሁ። እንደ ቆንጂት ምነው ዝም አለች እሳቸውም እንዳይገረሙ፣ አድማጮች የስልክ መስመራችን አስቸጋሪ ነው። በተለያየ ቦታ ሆነን ሮቻችንን በሁለት መስመሮች ይዘን ነው። ኢትዮጵያ ስልክ መስመር አስቸጋሪ ስለሆነ እዚህኛውም ላይ ያጠላል። ለማንኛውም ቀደም ብለው አቶ ተስፋዬ አበበ እንዴት ወደ ፖሊስ ኦርኬስትራ እንደገባች በጣም አስገራሚ ድራማ ነው ያጫወቱን። አንቺ ወደ ኮማንደር ሊቀመኳስ ብትወስጅን። እሺ ስለ አጠላለፉ ማስረጃ ሰጥተውም ከሆነ መቼም ወደ ሀምሳ ዓመት ዞሮ አያስከስሳቸውም። የተገኘው ውጤት ይታወቃል። ከዛ በኋላ የመጣች ህይወት እንድትፈጠር ምክንያት ሆነዋል። እንዴት ይሻሙባት እንደነበረ ነው የሚያሳየው። ትክክል። ወደ ኮማንደር ሊቀመኳስ መኳስ እንሂድ። እራሳቸውም ከልጅነት እስከ እውቀት ነው የሚያውቋትና ሄሩትን እንደምን ያስታውሷታል? አመሰግናለሁ። ያው ሄሩትን እንግዲህ ያው እኔም የሰራዊቱ አባል ከዋቁበት ጊዜ ጀምሮ ነው ማቃት። እኔም እንዳጋጣሚ የሆነ በኦርኬስትራው ዲፓርትመንት አብረን ነበር የምንሰራው። ባልደረባ ሆኜ ነው የቆየሁት እስከ ቅርብ ጊዜ ድረስ እና በማቅ አሳቢ አሄሩት እንግዲህ ለማንም ግልጽ የሆነ ነው። ተው ማንም ሰው የሚያደርጋት ስራዎች አወዱ ዘመን ተሻጋሪዎች ለብዙ አርቲስቶች ሞዴል ሆና ቆየች። ሰው ነች። ምን መሰክረው ግሩም ምንድን ነበር እርስዎ የድርሻው? በሙዚቃ ቡድን ውስጥ ኪቦርድ ተጫዋች ነበርኩኝ፣ ትራንዴ ተጫዋች ነበርኩኝ። ሙዚቃ አቀናብራለሁ፣ ሙዚቃ እጫወታለሁ። ያንን በምሰራበት ጊዜ የእሷን ስራ ሁሉ አጅቤ ሰርቻለሁ። ያላት ተሰጥቶ ለሙያዋ ታታሪ ትልቅ ሰው ሙያዋን አክባሪ ከምትሰራው ስራቸው ለመድረክ የሚቀርቡ ነገሮች በሙሉ በጥናት የምትሰራ ሰው ነች። ለዚህ ነው እስካሁን አንቱ ታላጊንታ አይቆየችው። መልካም አቶ ተስፋዬ፣ አሁን ደግሞ ወደ እርስዎ እንመለስ። ቅድም ጠቀስ ያደረጓትን የሕዝብ መዝሙር ለመሆን የተቃረበ ስራዋን ጨምሮ በርካታ ዘፈኖችን ዘፍናለች። ታሪኳን እንደተመለከት ነው፣ ከሁለት መቶ በላይ ዘፈኖች፣ ሰላሳ ስምንት በላይ የሸክላ ቅጂዎች፣ ከአስር በላይ በካሴት የታተሙ ስራዎች አሏት። እዛ ውስጥ እንግዲህ ቀደም ብለው እንደነገሩን ገና ከጅማሬው ጀምሮ የነበሩ ኖት፣ እና የእርሶን ድርሰቶች ብዙ እንደተጫወተች ዋናዋ ስራ ተደርጋ የምትታየው ኢትዮጵያንም እርሶ እንደደረሱ ነው የተረዳ ነው። እስኪ ያጫውቱን፣ ስለ ኢትዮጵያም ራሱ ያዘፈን እንዴት ተሰራ? የትኞቹን የድርሰት ስራዎች ለሂሩት ሰጡ? እንግዲህ ኢትዮጵያ ከሚለው ህይወት እንደሸክላ፣ እስካሁን ረሱ ይደነቅላት፣ እዚህ አይነት ትልልቅ ስራዎች አሉ

ለመታሰቢያዋ የምናጫውታቸውን ዜማዎች ከየአልበሞቿ ላይ ስፈላልግ አሉላ የአድናቂዎቿን አስተያየትም እንደዚሁ ወረድ እያልኩ ቃኘት እያደረግኩ ነበርና አንድ አድናቂዋ አሁን ቀደም ብሎ አቶ ተስፋይ ሲገልጹልን ከነበረው አኳያ የተናገሩትን ላካፍታችሁ ብዬ ነው። እንዲህ አሉ። በአፍላ ዘመናችን ፍቅርን ዘርተሽብን፣ ከዛም ሀገርን ለመጠበቅ ወደ ተሰማራንባቸው ስፍራዎች ሁሉ ፍቅረኞቻችንን እንዳንዘነጋ ወዳለንበት በመምጣትና በማዝናናት እንዲሁም በአዳዲስ ስራዎችሽ በካሴት ባለንበት በመድረስ የምድር ጦሩንም፣ የአየር ኃይሉንም፣ የባህር ኃይሉንም ሰራዊት ፍቅር በመኮትኮት አብረሽ እንኖረሻል። ከእያንዳንዱ የጦር ኃይል ሰራዊት ኪስ ውስጥ የማትለይ በየባህሩ በየበረሃው በየዋሻው ውስጣችንን የምታድሺ ስናልፍ ብቻ ከውስጣችን የምትወጪ እህታችን ነሽ። እኛም በተበተንን ጊዜ አንቺም ሁሉን ትተሽ ወደ ፈጣሪሽ መመለስሽም በራሱ የራሱ ታሪክ ይኖረዋል። ሂሩት በቀለ፣ የዘመናችን አብሮ ተጓዥ፣ በዛኔው ኢትዮጵያዊ ፍቅር እወድሻለሁ ያሏትን አንድ አድናቂ ቃል ላካፍላችሁ ብዬ ነው። አሉላ ቆንጂት፣ በጣም ግሩም ማስታወሻ ነው የጻፉት እኚህ አድማጭ እና አድናቂዋ፣ አድማጮችም ጋር ማድረሳችን ጥሩ ነው። ጊዜና ቦታውን የሚከስት ይመስላል በዚያ ቦታና ጊዜ የነበሩ ምናልባትም ያን ስሜት የሚጋሩት ሊሆን ይችላል። ቀደም ብሎ አቶ ተስፋዬም እንዳጫወቱን በተለይ የጦር ሜዳ ውሎን የሚመለከተው በርከት ያሉ ጥያቄዎችም አሉን። ቆንጅት፣ ያንቺ ጥያቄ ይቅደም። ለዚህ ውይይት ስንዘጋጅ አሉላ ነግሬህ ነበር። በጣም ከምወዳቸው ዜማዎቹ አንዱ ተይ እንረዳዳ የሚለው ከመስፍን ኃይሌ ጋር የተጫወተችው ነው። እያለፍኩ እያለፍኩኝ ያለፍኩኝ አዳምጠዋለሁ። በእውነት በጣም ነው የምወደው። እና ማን ይሆን የደረሰው? አቶ እስፋዬ ያስታውሳሉ። ማወቅ ይመጣል። ትክክል ነው። የዜማ ውስጥ ደራሲ ማን ይሆነው?

አድማጮች የተወዳጇን ድምፃዊት ሂሩት በቀለን ዜና ዕረፍት ተከትሎ ሕይወትና ስራዋን ለመዘከር ከሁለቱ አበው ክያንያን ጋር የጀመርነው ወግ አላበቃም። ሙሉን ቃለ ምልልሳችንን በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን ለማኅበረሰብ ባደረጉት አስተዋጽኦአቸው የክብር ዶክትሬት የተቀበሉትን አቶ ተስፋ ያበበንና ኮማንደር ሊቀመኳስ አየለን እናመሰግናለን። እግዜር ይስጥልን። ስራ ጠባይ አንዳንዴ እንደሚገጥመን ቀኑ ግድ ባላቸው ዝግጅቶች የተነሳ ለዛሬ የያዝነውን በእቅዳችን መሰረት ልናስኬድ የምንችል አይመስልም። ልክ ነሽ ቆንጅት? ከሶስቱ እንግዶቻችን ጋር ላደረግነው ደርዝ ላለው ሰፊ ወግ ከቀረን ሰዓት አንጻር የሚበቃ ጊዜ ያለ አይመስልም። ባይሆን ታዲያ ይዘቱን ብናስተዋውቅና ቀጠሮ ሰጥተንና ተቀብለን ብናሳድር ምን ይመስልሻል? እንደሱ በቀጠሮ በአጭሩ አሰምተን ብንመለስ መልካም ነው አሉላ። አዲስ አበባን ውሃ ጠማት ለቅንብሩ የሰጠነው ርዕስ ነው። ስር የሰደደውን የአዲስ አበባ ከተማ የንጹህ ውሃ እጥረትና አንዳች መላ ከወዲሁ ካልተበጀም በጥቂት ዓመታት ውስጥ ሊከሰት የሚችለውን አሁን ካለውም የከፋ ሁኔታና መፍትሄ ያላቸውን አማራጮች የመረመረ የውሃ ጉዳይ አዋቂዎች የተሳተፉበት የውይይት መድረክ ተንተርሶ የተሰናዳ ቅንብር ነው። አሁን አዲስ አበባን ውሃ ጠማት በሚል የተቀናበረው ዝግጅት በመጪው ፕሮግራማችን ይቀርባል። እንድትከታተሉም ከወዲሁ ተጋብዛችኋል። ንጉሴ አክሊሉ የመስኮቱን መከፈት እየተጠባበቀ ነው። የዛሬ አስራ አምስት ቀን ወይ ጊዜ ወይ ጊዜ። ዛሬ ደግሞ አልማዝ ባለፈው 15 ቀን ፕሮግራም ከድምፃውያኑ ከኩኩ ሰብስቤ እና ከመምህር ጊታሪስቱ መስፍን አበበ ጋር በዓለም አቀፍ ሰራተኞች ቀን ሜይ ዴ በስራ ሰዓት መከበር ጥያቄ መነሻነት ወይ ጊዜ ወይ ጊዜ ስንላመሸን ዛሬ ደግሞ ለዘመኑ ቴክኖሎጂ ምስጋና ይግባውና አልማዝ አልማዜ አትለኝ ሁልጊዜ እያለ የሚጫወተውን መራዊ ዮሐንስን መስኮቴ ሲከፈት ይዤ ብቅ አልኩ። እንዴት ሰነበታችሁ? ጊዜ ሰዓት ብቻም ሳይሆን እድሜም ነው የሚለውን ማስታወሻውን ያስነበበኝ ደግሞ ከዛሬ ስልሳ ዓመት በፊት የትምህርት ቤት ጓደኛዬ የነበረው ብሩ መዝገቡ ነው። እንደ ብሩ መዝገቡ ማስታወሻ ጊዜ እድሜ ነው። ጊዜ ልምድ ነው። ጊዜ ምርት ነው። ጊዜ ሀብት ነው። ምን ይሄ ብቻ! ጊዜ ሕይወት ነው። ጊዜ ለሰው ልጆች ሁሉ እኩል የተሰጠ ሀብት ነው። ጊዜ ለድምፃዊ ምዕራዊ ዮሐንስ ግን Ya fi sa'atina ɓoye gije. ባሳለፍነው ነው ሚያዚያ ሀያ ሰባት ቀን ሰማንያ ሁለተኛ ዓመት የልደት በዓሉን ያከበረው ማህሙድ አህመድ ለሁሉም ጊዜውን ይጠብቅለታል በማለት ሰሎሞን ቀድሞ ተናግሮታል እያለ አንጎራጉሮልናል አዎ ጊዜ ሁሉም ነገር ነው ጊዜ ሁሉም ነገር በአንድ አፍታ በአንድ ላይ እንዳይከሰት የሚጠብቀን ልዑክ ነው መልእክተኛ ጊዜ ወራጅ ወንዝ ነው ደስ ሲል ጊዜ ህይወትም ነው አቤት ሲያሳስብ ሲያተጋ ጊዜ መስተዋት ነው ጊዜ ሁሉም ነገር ነው። ጊዜ የፕሮግራምም የሰዓት ገደብ ነው። እኔም ታዲያ እዚህ ላይ ዝግጅት የለ ላብቃ። የዛሬ አስራ አምስት ቀን እንገናኝ። ንጉሴ ያክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 ና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅታየንን በዚሁ ተሰናበትን። ሰላም። Then i do go die in the